ቀደም ብለን በመግቢያ ያስተዋወቅነው ዝግጅት ነው ከአዲሷ የመከላከያ ሚኒስትር ወይዘሮ አይሻ መሐመድ ጋር የተካሄደ ቃለ ምልልስ። ወይዘሮ አይሻ በሙያቸው የምህንድስና ባለሙያም ናቸው። ጽዮን ግርማነች ያነጋገረቻቸው የህይወት ታሪካቸውን መልከት ወደሚያደርገው ዝግጅቷ ነው። በጣም አመሰግናለው ኢንጂነር አይሻ ለቃለ ምልስ ፈቃደኛ ስለሆኑ የመጀመሪያ ሴት የመከላከያ ሚኒስትር የሚል ማዕረግ በኢትዮጵያ አግኝተዋል። ብዙ የመጀመሪያ ሴቶች ቢኖሩም እርስዎ የመጀመሪያ ሴት የመከላከያ ሚኒስቴር የሚለው ምናልባት ከዚህ ቀደም ለሴቶች ከበድ ያለ ቦታ ተደርጎ ስለሚገመትም ይመስለኛል። ወደሱ በኋላ እንመጣበታለን። ለቃለምልልስ እንግዲህ የመጀመሪያችን ስለሆነ ከተወለዱበት፣ ካደጉበት፣ ከተማሩበት ነው የምጀምረው። ለአድማጮቻችን ማንኖት የሚለውን ነገር ለማስገንዘብ ስለሆነ የዚህ ቃለምልልስ አላማ። አፋር ውስጥ ትንሽ ቦታ ላይ እንደተወለዱ ገልጸዋል። የት ናት ያቺ ቦታ? እስቲ በስሚንገሩን ያቺ ቦታ በራህሌ ወረዳ ትባላለች። በራህሌ ወረዳ ውስጥ ያለች ትንሽ መንደር ናት። እንግዲህ በራህሌ ነው የሚባለው አካባቢ አፋር ብዙ አርብቶ አደር የሚበዛበት አካባቢ እንደመሆኑ ከዚህ ቀደምም የመጀመሪያ ደረጃ ትምህርት ቤቶች በተለይ እየተሟላ እንዳልሆኑ ከዘገባ አቅርበናል። ቦታውንም አንዳንዶቹን አይቻቸዋል አዋቃቸውል ነው እና የእርስዎ የመጀመሪያ ትምህርት ቤት ህይወቶ ምን ይመስላል? የት ነው የተማሩት? የመጀመሪያ ትምህርት የሚተማርኩት ደግሞ ተመራ አጠገብ የሚገኝ አንድ ዩሌ የሚባል ከተማ አለ። እዛ ከተማ ላይ አባቴ እንደዚህ መንግስት ሰራተኛ ነበሩ እና የመጀመሪያ ደረጃ ትምህርት ማለት አንደኛ፣ ሁለተኛ እንደዚህ ፕሪፓራቶሪ ነገሩ እዛ ነው የተማርኩት። ከዛ በኋላ ግን አባቴ የወደብ ሰራተኛ ሆኑና ከአንድ እስከ ሶስት ያለውን እንደተማርኩኝ አሰብ ወደ ሚሰሩ ነበረ ስራ ሲያገኙ እዛ ወደዛ ሙባረ ግን እዛ ነው እንግዲህ ከሀይ ስኩል ያለውን ትምህርት የተማርኩት። በሀይስኩል ለብል ላይ እያለሁ ደግሞ አባቴ አሁንም ወደዚህ ወደ የኢትዮጵያና የኤርትራ ልዩነቱ ሲመጣ አባቴ ወደዚህ ሙባርቆ አሁንም አዲስ አበባ ነው ሀይስኩል ያስተማረኝ መነን ነው የተማርኩት። የካታ ስራ ሁለት የሚባለው ይባለው ሰ የተማርኩት ሀይ ስኩልም። ለምን ስራ ነው አባቶት ወደ አሰብ የሄዱት? እንግዲህ አቶ መሀመድ ሙሳ ምንድንደብ ሰራተኛ ነበሩ። ስንት ናችሁ ቤት ውስጥ? ቤት ውስጥ አራት ነበርን በልጅነታችን አንድ እህትና አንድ ወንድ አጣን። በኋላ ግን ሁለት ሆነን ነው ልጅ ያደግ ነው። በእኛ ባህል ደግሞ ብዙ እንትን ስላለ ሌሎች ደግሞ የአባቴ ልጆችም ነበሩት በርከት ብለን ያደግ ነው። ሌሎችም አባቴና እናቴ ሰፖርት የሚያረጋቸው የሚያሳድጓቸው ልጆች ነበሩት። እናትና አባቴ እዛ በትንዛ ሊገናኝ ግን አንድ ወንድ ነው የነበረ። ጎበዝ ተማሪ የሚባሉ ነበሩ? አዎ ጥሩ ተማሪ ነው የነበርኩት። በልጅነቱ ነበር የመምራት ፍላጎት። እኔ ያው ለእናቴ ብቸኛ ሴት ልጅም ስለነበርኩ እናቴን አግዝ ነበር። ነገር ግን እኔ ብቻ ነበርኩ ሴት እዛ ቤት ውስጥ ከሚያድጉ ልጆችና ብዙ ጊዜ አባቴ የመሪን ያክል ሚና ይሰጠኝ ነበረ። አባቴን በጣም አግዘው ነበር ና እንደ ጓደኛ ነበረ የሚያማክረኝ አባቴ። ስለዚህ እሷ ትምራችሁ ብዙ አይነት እንትን ነበረው አባቴ እና ለአባቴ በጣም ቅርበት ስላለኝ አባቴ ደግሞ ብዙ ጊዜ ፖቴንሻል እንዳለኝ ይነግረኝ ነበር እና በተለያየ ነገር በምናደርጋቸው ነገሮች ያቺን ነገር ዳሬ ማድረስ ከሬዱ ነበረኝ። አባቴ በጣም ሰፖርት ያደረገኝ ነበር እና የሆነ ያው አሁን ያልሺው አይነት የመምራት ነገር ከልጅነት የመጣ ነው ከዛ በኋላ ወደ አዲስ አበባ መጥተው መነን ነው የተማሩት እዛስ የነበረው ቆይታ ምን ይመስላል እዛም ጥሩ ነበርኩኝ እነዚህ ትምህርት ቤቱን ማትሪክን ይሄ የአስራ ሁለተኛ ክፍል መልቀቂያ ፈተናል በጥሩ ሁኔታ አስተምሮ ወደ ዩኒቨርሲቲ የሚያደርስ እንትን ነበረው በዛ ጊዜ እና ሌሎች ሀይ ስኩሎችም ነበሩ። ያኔ ስፔሻል ክላስ የሚባል ክላስ ነበረ። ጎበዝ ተማሪዎች አንድ ላይ ሆነው እንደዚህ አይነት ፉክክር የሚያደርጉበት እኔም አንዷ ነበርኩ እዚያ ውስጥ ካሉት ልጆች። ስለዚህ ደህና ነጥብ አምጥቼ ነው ዩኒቨርሲቲ ነው ያደረኩት እና ጥሩ ነበረ። የዛም ቆይታዬ ጥሩ ትምህርት ቤት ነበር እና ትምህርት ቤቱም ጥሩ ነበር። የኔም ጥሩ ቤት ስለነበረኝ ብዙ አልተቸገርኩም። አምስት ኪሎ ሄደው ምንድን ነው የተማሩት? አራት ኪሎ ነው እንግዲህ ቅድሚያ የሚገባው ከዛ በኋላ ሁለተኛ አመት ላይ አምስት ኪሎ ሲቪል ኢንጂነሪንግ ነው ከዛ የመጀመሪያ ስራዎት የት ነው ከተመረቁ በኋላ ከተመረቅኩ በኋላ መጀመሪያ አዲስ አበባ ስራ ለማግኘት ማድረግ ሞከርኩ እሱ ሳይሳካልኝ ሲቀር የኤንዲፒ አንድ እንትን አውጥቶ ነበረ የናሽናል ቮለንቲርስ ቫካንሲ ወጣና አፋር ላይ ለሚሰራ እሱን ቫካንሲ ጆይን አድርጌ የኤንዲፒ የከተማ ልማት ማሻሻያ ፕሮግራም ነበረው ያንን ፕሮግራም ጆይን አደረኩኝ አንድ ሁለት አመት እዛ እንደቆየው ግን ወዲያው ሰማራ ዩኒቨርሲቲ ግንባታ ሲጀመር ሲጀምር ጂአይዜድ እንደዚሁ ባካል ሲያጥቶ ጂአይዜድ እንዲወይን አርጌ መጀመሪያ ምክትል ሳይት ማኔጀር ሆንኩ። በኋላ ሳይት ማኔጀር ሆኜ ፕሮጀክቱ ላይ ሰራ ነበር። ከተወሰነ አመት በኋላ ግን ፕሮጀክቱ የተወሰነ ደረጃ ላይ ሲደርስ ጂአይዜዶች ወደ ወደ ሄድ ኦፊሳቸው የወሰዱኝ ሄድ ኦፊሳቸው ስሰራ ሰራ ቆየ። ከዛ ክልሉ አሳይመንት ሰጠኝ ማለት ነው። እዛ እንደገና ወደ ክልል ተመልሼ የመንግስት ሰራተኛ ሆንኩ ማለት ነው። የመንግስት ሰራተኛ ከሆኑ በኋላ ነው ወደ ፖለቲካው የተቀላቀሉት? የመንግስት ሰራተኛ ሆን የሆንኩት ፖለቲካውን ኦልሬዲ ከተቀቀልኩ በኋላ ነው። አሳይመንቱ ራሱ ከእሱ ጋር የተያያዘ ነበረ ና ያው አሳይመንቱ ወረዲ እንደጀመርኩ ወደ ወደ ፖለቲካው ከገባው በኋላ ነው የተሰጠ። ፖለቲካ ውስጥ ሴቶች በተለይ ደግሞ ትምህርት ላይ የሆኑ ሴቶች፣ በዚህ አይነት መንገድ የመጡ ሴቶች ወደ ፖለቲካው ወይም የገዢውን ፓርቲ አይሳቡም ና እንዴት እርሶ ተስበው ወደ ፖለቲካው ሄዱ? እኔ የሴቶች ማህበር ነበር እዛ አሳር ውስጥ ሴቶች ማህበር የተደራጀ ማህበር ነበር፣ ና የዛ ማህበር አባል ነበርኩ እና እዛ ማህበር ላይ ስለ ሴቶች ያለባቸው ችግር እንግዲህ የኢትዮጵያ ሴቶች፣ በአጠቃላይ ዓለም ላይ ያሉ ሴቶች ያላቸው ችግር አለ መልሶ የኢትዮጵያ አለ ከእሱ ደግሞ ደረ ችግር እዚህ አርዘደር አካባቢ ደግሞ አለ የስራ ጫናው የተለያዩ የምንም ሰይ የሌለው ምንም የፖለቲካ አስተዋጽኦ የሌለው ድምፁ የማይሰማ በተለያየ የመወሰኛ And that's what's my game. አይነት ነው ነው በተለይ አርብ ታደሩ ደግሞ ለየት ያለ ነው እና ስለዚህ ይሄንን ለማስተካከል እና ቢያንስ መንግሥታዊ ስርዓቱ ላይ እንዲህ አይነት ተሳትፎ ሴቶች ሊኖራቸው ይገባል። ያ ተሳትፎ ደግሞ የሚኖረው የተማሩ ሻል ያሉ ሴቶች ይህንን አደረጃጀት እየተቀላቀሉ ሲሄዱ ነው እያልንን ነበረ የምንነጋገረው ብዙ ጊዜ እና የምናያቸው ነገሮች ነበሩ እና ዝም ብለን በተረጋጀት ውስጥ ባለመሆናችን ድምጣችን አይሰማም የሚል እያየው ነበር በሂደት ያንን ስለዚህ ይህን ለማድረግ እነዚህ እኔ አግኝቼ እምሬ ያለው ነገር ግን ምንም እድሉን ያላገኘ ከኔ የተሻለ መሆን የሚችሉ የአፋር ሴቶች ግን አሉ፣ በየነገሩ በየገጠሩ። ስለዚህ እኔ ቢያንስ ስለነሱ ድምጼን ማሰማት አለብኝ የሚል እንትን ነበረኝ እና በዛ መንገድ ድርጅቱን ተቀላቀልኩት። እንደ ተቀላቀልኩ ግን አስተዋጽኦም አለ፣ ሌሎችን ነገሮች ታሳቢ ተደርገው የድርጅቱ ማዕከላዊ ኮሚቴ አባል ሆንኩ። ከዛ ጊዜ ጀምሮ አሁንም ስቲል እዛው ያለሁት አደረጋጀት የአፋር ብሔራዊ ዲሞክራሲያዊ ፓርቲ ማለት ነው። አብዴፓ፣ አብዴፓ ነው እኮ የተቀላቀልኩት። አብዴፓ ነው የነበረውን የነበረው ፓርቲ ልኬኛ ፓርቲ እሱ ነው። ስለዚህ እሱ ፕሮግራሙ ችግር የለበትም፣ ግን በፕሮግራሙ ላይ ያለው ነገር በአግባቡ ተግባራዊ መደረግ አለበት የሚል ነበረ የምናንጸባርቀው። እና በዛ መንገድ ያው የነበረውን ከፍተኛ የአመራር እየተቀላቀሉ ብዙ ሴቶችም ከዛ በኋላ መጥተዋል። ከኔ በፊትም ነበሩ። ተውስተን ትንሽ ቁጥራችን እየጨመረ እንዲሄድ መስራት እንደምንችልም እንዲታወቅ ሴቶች ጉዳይ እንጂ ሌላ ቦታ ላይ መሪ አልነበርም። አንዲት ልጅ ነበረች ከእኔ በፊት፣ እሷ በነሳ ነው እኔ የገባሁት። ስለዚህ የተለያየ እርከን ላይ መቀመጥ እንደምንችል፣ መምራት እንደምንችል ማሳየት አለብን። ይሄንን ማህበረሰብ ሰርተን ነው ማሳየት ና ማሳየት አለብን የሚል አቋማለኝ አሁን እንግዲህ፣ የአፋር ክልል የአደጋ መከላከል ና ምግብ ዋስትና ቢሮ ኃላፊ፣ የባህል ና ቱሪዝም ሚኒስቴር ሚኒስትር፣ የኮንስትራክሽን ሚኒስቴር ሚኒስትርም ሆነው አገልግለዋል ማሳየት የሚለውን በመሾም ደረጃ ወይም በመስራት ደረጃ እነዚህን ነገሮች ሆነው ሰርተዋል። እንዳሰቡት አገለገሉ። በዚህ በነበረው ስርዓት ውስጥ ያሰቡትን አሳኩ በእነዚህ ኃላፊነት ቦታዎች። እንግዲህ አፋር ላይ በነበረኝ ቆይታ እውነትን ለመናገር ብዙ መስተካከያ የሚፈልጉ ቦታዎች ነበሩ እና እዚያ አካባቢ በአየር ንብረት ለውጥ ምክንያት በተለያየ ምክንያት ወደ በረሃማነት እየተቀየረ ያለ ና አርብቶ አደሩ እየተጎዳ ያለበት ሁኔታ አለ። ያ ሲሆን ደግሞ በከፋ ሁኔታ የሚጎዱት እናቶች እና ህጻናት ናቸው እና እሱ ላይ በትልቅ የሚባሉ ፕሮጀክቶች እየተቀረጹ በርካታ የዓለም አቀፍ የእርዳታ ድርጅቶች ጋር በመስራት በርካታ የዓለም ልምዶችን እና የራሳቸውን የቻሉ የዛን አካባቢ ችግር ሊመልሱ የሚገቡ ፕሮግራሞች እንዲቀረጹ ተዋጽኦ በማድረግ ፕሮግራሞች በሀገር ደረጃ ሲቀረጹ የዛን አካባቢ ችግር አድሬስ የሚያደርጉ እንዲሆኑ የመሞከር ስራዎችን ሞክር ነበር። እያያለሁ የሴቶቹን ችግር ሙሉ ሙሉ አድሬስ ማድረግ አይቻልም፣ ከባድ ነው። ግን ቢያንስ ስለ አካባቢ ያለው ግንዛቤ እንዲሰፋ፣ ስለ ሴቶቹ ያለው ግንዛቤ እንዲሰፋ፣ ሌሎች የዓለም ሽነት እርዳታ የሚሰጡ አካላትም ያን አካባቢ በተለየ መንገድ አድሬስ እንዲያደርጉት፣ ስለአካባቢ ያለው የኑሮ ዘይቤ ባለበት መሻሻል የሚችል መሆኑን በማሳየት እንዲህ አይነት ነገሮችን ያ በነበረ ቆይታ አስተዋጽኦ ሳደርግ ነበረ። ወደ ፌዴራልም ስመጣ ቀጥታ ከሴቶች ጋር የተገናኘ ነገር ባይኖረውም በተሰጠኝ ቦታ ያለ የተሰጠኝን ስራ በአግባቢ አከናውን ነው የነበረ። በኋላ ስራው በትምህርት ዝግጁነት መሆን ሲጀምር ደግሞ የራሴ ሙያዊ ስራ የምሰራበት ቦታ ላይ የተመደብኩት። እዛም ላይ የምችለውን ነገር ሳደርግ ነው እንግዲህ የነበርኩት። እሱን ያው ምስክርነቱን ሌላ ሰሩ ሊሆን ይሻለ። ስለ የማስተርስ ዲግሪም በትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ መመረቆት በታሪኮት ላይ ተገልጿል። እና ከየት ነው የተማሩት? የት ነው የተመረቁት? አዲስ አበባ ውስጥ ሊደርሽፕ ኢንስቲቱት አለ ከግሪኒች ዩኒቨርሲቲ ጋር ሚሰራ እዛ እዛ ነው የመከላከያ ሚኒስቴር ሚኒስትር ሆነዋል። ይሄ የመከላከያ ሚኒስቴር ሚኒስትር ቀደም ሲል በወንዶች የተያያዘ ብቻ ሳይሆን ስሙም ጠንከር ብሎ የሚሰማ የሚኒስቴር መስሪያ ቤት ነው። በተለይ ደግሞ አሁን ካለው በሀገሪቱ ካለው በተለያየ ቦታ ላይ ካለው ግጭትና ችግር አንጻር ትልቅ ኃላፊነትን የሚጠይቅ ቦታ ነው እና እንዴት ተቀበሉት ይህንን ኃላፊነት? እንግዲህ ኃላፊነቱ መቼም መንግስትና ድርጅት ሲያምን ኃላፊነት ይሰጣል። ሲሰጥ እንደ ማንኛውም ኃላፊነት ትልቅ ኃላፊነት ነው እንዳልሽው። መስሪያ ቤቱ ከዚህ በፊት በሴቶች ትምህርት አቅም አይቻልም፣ ከባድ ነው፣ ወንዶች ብቻ ናቸው የሚችሉት በሚል መነሻ ሊሆን ይችላል ያ ሲሆን የነበረው እና እኔ እንግዲህ ትልቅ ኃላፊነት ነው፣ ክብር ነው እንዳልኩት፣ ባለፈው እንዳልኩት ይህንን ክብር እና ትችለዋለች ተብሎ በተሰጠ ሀላፊነት ነው ነው የወሰድኩት። ስለዚህ ይህን ትችለዋለች የሚል የኢትዮጵያ ሕዝብ እና የኢትዮጵያ መንግስትን አስተሳሰብ ዳር ለማድረስ በጣም መስራት አለብኝ በሚል መንፈስ ነው የተቀበልኩት እና ይህን ኃላፊነት የምወጣበት ዝግጅነትና ቆራጥነት በኔ ስለ መምጣት እንዳለበት ነው እንግዲህ ራሴን ያሳመንኩት ማለት ይቻላል። ይሄ የእርስዎ የመከላከያ ሚኒስቴር መሆን ብቻ ሳይሆን በአጠቃላይ በኢትዮጵያ ሀምሳ በመቶ የሚሆነው ቁጥር የካቢኔ አባላት ቁጥር ሴቶች መያዛቸው አነጋጋሪ ሆኗል። የዓለም አቀፍ መገናኛ ብዙሀኖችን ሳይቀር ቀልብ ስበዋል። ከዛ ጎን ለጎን ግን ኢትዮጵያ ውስጥ በኮታ ነው የሚል አስተያየት የሚሰጡ ሰዎችም አሉ። ለኮታ ማሟያ ወይም የሌሎችን ቀልብ ለመሳቢያ ነው የሚሉ ሰዎች አሉ። እና እርስዎ እንግዲህ ሁሉንም አስተያየት ሰምተውታል ከሚል ግምት ወይም መነሻ ካልሰሙት ደግሞ አሁን እየነገርኩት ነው። ምን አስተያየት አሉት በእነዚህ ጉዳዮች ላይ? እኔ መቼም ተደርጎ ማያቅ ስለሆነ እንደ አዲስ አሁን ውይይት ስለተደረገ ብቻ የሚሰጥ አስተያየት አድርጌ ነው የሚወስደው። ሁለተኛ እዚህ ሀገር አቅም ያላቸው ሴቶች መፈጠራቸውን ወይ የነበሩ መሆኑን ካለማወቅ የሚነሳ ነው አርጌ የሚወስደው። ምክንያቱም እንደሰማሽው እዛ ጋር ፕሮፋይላቸው ሲነበብ በርካታዎቹ ሴቶች የትምህርት ዝግጁነታቸው የስራ ልምዳቸው መምራት ያቅታቸዋል ተብሎ የሚወሰዱ ናቸው ብዬ አለስት እየመሩም ነው በየደረጃው መሪነት እንግዲህ የትልቁ ቦታ ላይ ይቻለ የሚገለጸው በየደረጃው ከቤታችን ጀምሮ የሴቶች ስራ መሪነት ነው ብዬ ነው ማምረ እንደው ስለዚህ፣ ይሄ ኮታ ነው ምናምን የሚለውን ነገር እኔ አልተቀበልኩትም። ነገር ግን የሚያነሱ ሰዎች በተለያየ መንገድ እያዩት የሚያነሱት ነገር ሊሆን ይችላል። እኔ ግን ካየሁት፣ ከተሰጠው አሳይንት አንፃር ከሰዎቹ ዝግጁነት አንጻር ስመለከተው ኮታ ብቻ ነው ብዬ አላ ሀገራችን ውስጥ ግን በርካታ ብሄር ብሄረሰቦች አሉ፣ በርካታ አካባቢዎች አሉ። ስለዚህ ያ ምን ብሔራዊ አስተዋጽኦን የጠበቀ አመራር መመደብ እንዳለበት ደግሞ አምናለሁ። ምክንያቱም ሀገራችን በጣም ትልቅ ሀገር ነው ህዝቡ በጣም ሰፊ ህዝብ ነው የተለያየ ባህል የተለያየ ቋንቋ የተለያየ ሃይማኖት አለ ከእያንዳንዱ የተወጣጣ አቅም ያለው ሰው ተገኝቶ መምራት ከተቻለ የምናስበውን ውስጣዊ ሰላምም ሆነ እነዚህ የምናስባቸውን የማንነት የጋራ ማንነታችን የመገንባትን ስራ ቀለል ያደርጋል እየ ነው እና ቦታም ቢሆን አቅም ያለው በኮታ ኤክስፔንስ አቅም የሌለው ሰው መምጣት የለበትም። ትክክል ነው። ግን አቅም የሚገኝ ከሆነ በኮታ መመደብ ነው ችግር አለው ብዬም አላለኝ። ስለዚህ ይሄ የሀገራችን ነባራዊ ሁኔታ ወደዛ ሊወስደን ብዙ የሚገርም አይሆን እና ይሄ ኮታ ነው ተብሎ አንደርማይን የሚደረግ ዝቅ የሚደረግ የሚለምለት የለም ዝቅ የሚደረግ ዝቅ የሚደረግ አመዳደር አይደለም። ከዝግጅነቱ አንጻር። ስለዚህ በዚያ አካባቢ ያለው አቅም ተፈትሾ፣ አቅም ያለው ሰው ይሄን ስራ እንዲመራ ተመድቦ ከሆነ አሁን የምናወራውን የአገር ግንባታ ምክብ የሚባለውን ስራ በወጉ ልንወጣው እንችላለን። ወንዶች ሲመደቡ፣ ለካቢኔ አባላት ሲመረጡ የሚታይ ነገር አለ። የእናንተ የቀደመ የስራ ልምዳችሁ፣ የትምህርት ዝግጅት፣ የትውልድ ቦታ፣ የታጨችሁበት ኃላፊነት ተጠቅሷል። ለወንዶቹ የተለየ መስፈርት ወይም ለእናንተ ከተቀመጠው የተለየ መስፈርት ያለው የካቢኔ አባላት አለ? መስፈርቱ አንድ ነው። አሁን እዚህ ሀገር እንግዲህ እነዚህ አይነት ስራዎች ወይም ደግሞ የመሪነት ስራዎች የጭንቅላት ስራዎች ናቸው፣ የጥበብ ስራዎች ናቸው። በጥበብ ደግሞ እኛ እንሻላለን። እንጃ እናንተ ነው መስፈርቱ ልዩ ሊለይም አይገባም። በአይነት ሲጀመር ያላቸውን ሁሉ አለን ብዬ ነው ማምነው ወይም መጨረሻው የሌለን ነገር ምናልባት የሚለየን ነገር ካለ ፈጣሪ እየሰጠን የፆታ ጉዳይ ካልሆነ በስተቀር እዚህ ጋር ለዚህ ስራ የሚፈለግ ዝግጁነት በሁላችንም ዘንድ አለ። ስለዚህ ያችን አሟቀ የመጠቀም ሁለተኛ ስህተት እኔ እኔ አንድ የታዘኩት እዚህ ሀገር አንድ ሰው በስህተት እንኳን ትንሽ ጥፋት ሊያጠፋ ወንድ ከሆነ ተሳሳተ ነው፣ ሴት ከሆነ ግን አልቻለችም። ሰው አምኖታል ይሄንን። ስለዚህ ቶሎ ጎልቶ የመውጣት ነገር አለው እና ይሄ መቅረት ያለበት እኛ ሰዎች ነን፣ እንሳሳታለን። ነገር ግን አሁን ይሄ አሁን ያለው ሂደት የሚጠይቀውን መስፈርት ግን ማሟላት የሚችሉ ሴቶች ናቸው ያሉት ተብሎ መቀበል አለበት። እኔ የሚያሳየኝ እዚህ ሀገር ያሉ አሁን ጊዜ አይነት ነገሮችን የሚያነሱ ሰዎች ለልጆቻቸው፣ ለሴት ልጆቻቸው፣ ለእናቶቻቸው፣ ለእህቶቻቸው፣ ለሚስቶቻቸው ያላቸውን ቦታ ነው የሚያሳየኝ። እና ይሄ ጥሩ ነገር አይደለም። በዚህ ሳምንት በኛ ላይ ጥሩ ነገር አለ መጀመሪያ ላይ ሳስቀብጫዋለሁ። ጥሩ ነገር ጥሩ ነገር አለ፣ ጥሩ ያልሆነ ግን ደግሞ አለ። በጣም ጥሩ ያልሆነ አስተያየቶች ሰምተናል። ግን አሁን ከኛ የሚጠበቀው ፈርቶ ማሳየት እንደምንችል ማሳየት አለብ እንግዲህ መቼም የኢትዮጵያ ሕዝብ በመስራት ብናምን ከሆነ ፈርተን እናሳያለን እያል ማለት እንግዲህ አሁን ማህበራዊ ሚዲያ አንድም ሰዎች ሀሳባቸውን የሚገልጹበት መድረክ ሆኗል። በፊት በየቦታው እየሄድን አስተያየቶችን እንሰበስብ ነበር። አሁን ሰዎች በገጻቸው ላይ ያ እድል ስለሚሰጣቸው ሀሳባቸውን ያንጸባረቃሉ። ከተነሱት አንዳንድ አስተያየቶች ጠቅላይ ሚኒስትር አብይ አህመድ ላይ የተሰነዘሩ ትችቶች ናቸው። ከነዚህ ትችቶች አንዱም ጠቅላይ ሚኒስትር ሩ እሺ የሚሏቸውን ሰዎች ነው የሰበሰቡት በካቢኔ ውስጥ እጩ አድርገው ካቢኔ ውስጥ ያቀረቡት የሚል አስተያየቶች ተሰጥቷል። እሺ የሚሉ ወይም ደግሞ ሀሳባቸውን የሚቀበሉ ሰዎች ናቸው ከሚሉ አስተያየቶች ጋር ተዳ ብለው የተቀመጡት ሴቶች መሆናችሁም ጭምር ነው። በመንግስት ኃላፊነት ቦታ ላይ ነበሩ እና በሚደረጉ ውይይቶች ወንዶች ይከራከሩ፣ ሴቶች ደግሞ እሺ ትሉ ነበር። እኔ በኩል አልልም የሚልም ሴት ይኖራል ብዬ አላምንም። እሺ አሁን ይሄ እንግዲህ ማስተያየት የሚሰጠው ቤታቸው ቤትሽ ውስጥ ያለውን ነገር ነው ዝሉ ያውቶቶች የምታንጸባርቀው እና ይሁን ሰዎች ስንባል የተደበቀ ባህሪም አለን እና አንዳንዴ ሳናስበው የተጠበቀው ባህሪያችን ይወጣል። ሰው የሰው ልጅ ካወቀ በራሱ የሚተማመን ከሆነ ትክክለኛ እሺ የምትይ ነገር እኮ አንቺ ሌላ አማራጭ ከሌለሽ ነው ነገሮችን እሺ የምት አማራጭ ካለሽ በተሻለ መንገድ ማሳየት የምትችል ከሆነ እሺ የምትልበት ምክንያት በምን ተአምር ሊሆናል? ሴት ስለሆንሽ ብቻ እሺ አይባልም። ስለዚህ እሺ የሚል ሴት እኔ አላየሆን ወደፊትም እንላለን ብዬ አላምንም። ምናልባት እኔ ነገሩ ሳይገባኝ ቀርቶ የተሻለ ማውቀው አማራጭ ከሌለን የተሰጠኝን ስራ እሺ ብዬ መፈጸም ግዴታ ነው። አንዳንዴ እሽ ብለሽ የምትሰሩ ስራ ሊኖር ይችላል። በስራ ሂደት ውስጥ ግን ሁሌ ነገሮችን እሽ እያለች የምትሄድ ትሄዳለች ከተባለ ትንሽ ከንቱን እየራቀ ነው ሁኔታው የራቀ ነው። እዛ አካባቢ የእነዚያን ነገር አላየሁም። ሲጀመርም ስራችንን በአግባቡ ራሳችን ሊሰራ ነው የሚጠበቀው ሰርቻለ ሁለት ሶስት አመት ማሽ ሰጥሻል። ኃላፊነትሽን ታውቂያለሽ፣ ግዴታሽን ታውቂያለሽ። በዛ ልክ አቅጣጫ የምትፈልጊበት ነገር ኖሮ ካልሆነ ሲጀመር ወደ ጠቅላይ ሚኒስትር የሚወስድ ስራ የለም። ዳሚን ስራሽን በቻልሽውም ልክ የሾቴጅ እና የሚችግር ነገር ካለ ደግሞ ከመስተል ጓደኞችን ከጠቅላይ ሚኒስትሩ መቅጣጫ መውሰድ የተለመደና ያለ አሰራር ነው። በተረፈ ዋናው ነገር ላይ የተግባባ ቲም ስለሆነ ብዙ ጊዜ እንደዚህ አይነት ስራ ላይ የሚሰማራ እሺ ብሎ ስራም ብቻ እየተቀበለ እንትን የሚሰራ አላየሁም። እሱ ከጾታ ጋር የሚገናኝ አይመስለኝም። ሽታና ሬጅስተር አይሆንም። አይ ይሄ እንደዚህ አይደለም ማለትና የመከራከር ተቀብሎ ምንሄድ ከጾታ ጋር የሚገናኝ አነው ብዬ አለ እንደሱ የሚኮነው መስራት ሲያቅት ወይም ነገር እየሆን ሳትረጭ ስትቀሪ ከሆነ ያስኬዳል። ከዚያ ውጭ ግን ሰው እኔ ሰው ነኝ፣ አስባለሁ፣ አውቃለሁ የሚጠበቀው አገሪቷ የምትፈልገውን የምረዳ ከሆነ አማራጭ ነው የማቀርበው እንጂ ዝም ብዬሽ ተቀብሎ እሺ ብዬሽ አልወጣም። ትልቅ ኃላፊነት ነው ከፊቶ የሚጠብቆት። እንግዲህ ይሄ ለአጠቃላዩም ሕዝብ ግልጽ የሆነ ነገር ነው። የወሰን አካባቢ ግጭቶች በጣም የተበራከቱበት ጊዜ ነው። የመከላከያ ሰራዊትን ጣልቃ ገብነት የሚጠይቅበት ጊዜ ነው። እርስዎ ከአፋር ከአንዲት አካባቢ ነው የመጡት፣ ያንን ሕዝብ ወክለው የቆዩ ኖትና አሁን ደግሞ ወደ አጠቃላዩ የኢትዮጵያን ህዝብ በእኩል አይን መዳኘት በእኩል አይን የማየት የማስተናገድ ከምንም ጊዜ በላይ ገለልተኝነትን የሚጠይቅ ቦታ ላይ ነው የሚቀመጡትና እንዴት ነው ይሄንን የመከላከያ ሚኒስትርነት ቦታውን ሊመሩት ያሰቡት? እኔ ካደግኩበትም ባህል አንጻር ሰው መጀመሪያ በሰውነቱ የሚከበርበት አካባቢ ነው ያለው። በማህበረሰብ በባህልም ደረጃ በባህላችን ሰው እንደ ሰው ነው መጀመሪያ የሚከበረው የሚፈለገው ነገር የሚጠበቅለት መሆኑ ብቻ በቂ የሆነበት አካባቢ ነው ያደኩት። እውነትን ለመናገር ና ማጋነን አይደለም። አሁን አንደኛ እኔ ቀጥታ ከነበርኩበት አካባቢ አይደለም አሁን ወደ መከላከያ ስራ እንትንነት የመጣሁት። አንድ ሁለት ዓመት ሁለት ሌሎች ተቋማትን ማለት የማንነት ጥያቄ ከምንም በላይ የሚነሳበት ተቋም ቢኖር እውነቱን ለመናገር ባህልና ቱሪዝም ሚኒስቴር ነው። ባህል ላይ ነው ማንነት ቋንቋ፣ ባህል በስፋት ጥያቄዎች የሚነሱበት ቦታ ነው። ያ ቦታ ለምሳሌ ኢትዮጵያን በደምብ እንዳውቃት ኢትዮጵያ ውስጥ ምን አይነት ማንነት እንዳለ ምን አይነት ማንነት መገንባት እንደሚፈልግ ሰው ስለ ማንነት ምን እንደሚያስብ ስለ ቋንቋ ምን አይነት ፊሊንግ እንዳለው ያወቅሁበት ቦታ ያብንታ ና እዚህ ሀገር ላይ በፌዴራል ደረጃ የሚቀመጥ ሰው ምን ማድረግ እንዳለበት ምን ማድረግ እንደሌለበት አውቃለሁ። በዚህ በነበረችኝ ቆይታ ብዙ ነገር እንትን አግኝቻለሁ። ስለዚህ ይሄ ደግሞ ከምንም በላይ ገለልተኛ ሆኖ ነገሮችን ማየት የሚጠይቅ ቦታ እንደሆነም አውቃለሁ። ይህ ሲሆን ይዤው ከመጣሁበት በጣም ባህል አንጻር አሁን ያለውን ባህራዊ ሁኔታ ከመረዳት አንጻር ብዙ ችግር ይገጥመኛል ብዬ አላምን። እንደዛም ሆኖ ግን አሁን እንደንዳልሹ በየቦታው የሚነሱ ነገሮች አሉ። ግጭቶች ይነሳሉ። የመከላከያ ሰራዊት ያንን ግጭት እንትን ማድረግ አለበት። እሱን ሁሉ እያየን ነው። መደረግ ያለበት ነው ተከተኛ ነገር ግን አንድ ሀገር እንዲኖረን አንዲት ኢትዮጵያ የጋራ ሀገራችን እንደሆነ የሁላችን መሰባሰቢያ ማንነታችን ኢትዮጵያዊነት ነው ለእኔ እና ይህንን ኢትዮጵያዊነት ከሆነ መገንባት የምንፈልገው ሲጀመር ይሄ በህዝብ ውስጥ እንዲሰርጥ የማድረግ ስራ እንዲሰራ ትልቅ ተቋም ተቋቁሟል ዛሬ ሰላም ሚኒስቴር የሚባል ያ ማለት ውስጣዊ ሰላምን በትክክል ህዝቡ ውስጥ ለማስረጽ የተቋቋመ ተቋም ነው ከሱ ያለፉ ነገሮች ካሉ ማስተካከያ ማድረግ የሚችሉ ተጠሪ ተቋማት ስሩ አሉ ከዚህ ያለፈው ነው እንግዲህ ወደ መከላከያ ይመጣል ነውና የሚመጣው ስለዚህ መከላከያ ሚኒስቴር ከሰላም ሚኒስቴር ጋር ሆኖ በስሩ ካሉት እና ዳር ድንበርን እየጠበቀ ካለ የኢትዮጵያ ሰራዊት ባሆነው ይሄንን ኢነር ፒስ ኢንተርና ውስጣዊ ሰላምን የማስፈኑ ስራ በዋናነት መስራት አለብን። ስለዚህ ይሄን ስራ በአግባቡ የእኛ መንግስት መስራት ከቻለና ያ ተቋም የተዋጣለት ስራ የውስጣዊ ሰላምን የማስፈኑ ስራ መስራት ከቻለ ወደ እኛ የሚመጣው ነገር ብዙ አይሆንም። የሉዓላዊነት መጠበቅ ጉዳይና ሰላምና ምን ይሄ ልማቱን የማገዝ ስራ ብቻ የሆነ ስራችን ማለት ነው። ስለዚህ ይቻላል ብዬ ነው። ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም፣ ላንችም ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን፣ እዚያ ላይ ከተማመንን፣ የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስት እኛ ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያለ ነገር ግን እዚህም እዚያም የሚነሱ ነገሮች ሕዝብን በማስተማር የውስጥ ሰላምን በማምጣት በየ ደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው ማለት። ይሄ ለፖለቲካ ፍጆታ ሳል ተጠቀሙበት ይቻገር ስትኖር ነው ፖለቲከኛም ጤነኛም በሽተኛ መሆኑ የሚቻለ እና ይህን የናድርግ ብሎ የሚሰራ መንግስትና አደረጃጀት በየ ደረጃው ያስፈልገናል ብዬ ነው ማለት። እንግዲህ ስለዚህ የህዝብን ጥያቄ በአግባቡ መመለስ ይሄ የሀገር ግንባታውን ስራ ሁላችንም በእኩል ምራት መቻል አለብን ብዬ ነው ማምነው። እና መከላከያ ሚኒስቴር ላይ ያለው ሰው ብዙ የሚቸገራ የሚሆን አይመስለኝም። ሌሎች በርካታ ውስጣዊ ሰላም ላይ የሚሆኑ አካላት የሚፈጥሩ ከሆነ እንትኑን ያቀልለታል። እስቲ በኩል ግን ብሱ ችግር ይገጥመኛል። እስቲ እንግዲህ እየተከታተልን መቼም ወደ ስልጣኑ ወደ ስራ ሲገቡ ብዙ ጊዜ የመንግስት ባለስልጣናት ይጠፉብናል። ምናልባት እየተከታተልን የትደረሱ ብለን ስንጠይቅ ፈቃደኛ ሆነው ከመጡ እኛም ተከትለን የምንጠይቆት የሚሆኑ ብዙ ነገሮች ይኖራሉ። ግን እንደው ለማጠቃለያ የግሎትን አስተያየት ካሎት ልምድ የሁለት ሴት ልጆች ና የአንድ ወንድ ልጅ እናት ኖት። ከቤተሰብ አስተዳዳሪነቶ ከዚህ አንጻር ወደ የግል አስተያየቶትንም ጭምር ልጠይቅና እንደዚህ አይነት ስሜቶች የሚፈጠሩት ገለልተኝነት ወይም ደግሞ ማዳላት ወደ አንድ ብሔር የበላይነት የሚሉ ስሜቶች መፈጠሪያቸው አንደኛው ምክንያት ከተግባር ከሚደረጉ ድርጊቶች በተጨማሪ የመንግስት ባለስልጣናት የሚይዟቸው አቋሞች፣ የሚሰጧቸው አስተያየቶች ሰዎችን የደህንነት ስሜት እንዳይሰማቸው፣ የመገለል ስሜት እንዲሰማቸው የብሔርና የዘር ቆጠራ ውስጥ እንዲገቡ ያደርጋልና የመንግስት ባለስልጣናት በመንግስት ስራ ውስጥ ሲሆኑ ሊያንጸባርቋቸው የሚገባቸው ሀሳቦች ምን አይነት መሆን አለባቸው ይላሉ? በተለይ አሁን ማህበራዊ ሚዲያ ስላለ በእንደዚህ ያሉ የማህበራዊ ገጾቻቸው አቋማቸውን በምን አይነት ቋንቋ በምን አይነት ሀሳብ ነው መግለጽ ያለባቸው ብለው ያስባሉ? እንግዲህ የመንግስት አመራር ላይ ያሉ ሰዎች በየትኛውም ደረጃ ላይ ይሁኑ ገለልተኛ መሆን አለባቸው። መሪዎች መሆናቸው ማወቅ አለባቸው። መሪዎች ሲሆኑ የእነሱ ዘር የሆነውም ሌላ ዘር የሆነውም የእነሱ ልጅ በእነሱ የሚመራ መሆን መቀበል መቻል አለባቸው ብዬ ነው ማለት። እኔ አፋር ሲሆን አፋሮችም ሌላውም ዘር ለእኔ አንድ ነው ብዬ ነው ማመን ያለብኝ መጀመሪያ። ስለዚህ የምሰጣቸውን አስተያየቶች ለመላው ኢትዮጵያ ህዝብ ብዬ ነው መስጠት ያለብኝ እንጂ አንዱን የሚያገል ለአንዱ የሚያደላ መሆን የለበት ነት ለመናገር ምክንያቱም የእኔ ንግግር ወይ ደግሞ የእኔ የምናገረው ነገር የመንግስት አቋም ምክንያቱም የመንግስትን ቦታ ነው እየመራ ያለውት መንግስት ኢትዮጵያን ኃላፊነት ነው የምመራው እዛ ጋር የምናገረው የመንግስትን አቋም እያንጸባረኩ እንደሆነ ነው የሚወሰደው። ስለዚህ በጥንቃቄ ማንንም ያላገለለ መሆን አለበት። ሰዎች ነን፣ ልንሳሳት እንችላለን። በተቻለ መጠን ግን ጥንቃቄ ማድረግ እንዳለብን አምናለሁ። ይህ ሲሆን ግን ለሚዲያ ፍጆታ ይሆን አይገባም። ጥንቃቄው ጥንቃቄው በተግባርም ጭምር መገለጽ አለበት የሚለው አቋም ያለኝ በዛ መልክ እስከምንሄድበት ከሆነ የምናደላለት እና ምን ጎዳው አካል ይኖራል እያላምን የኢትዮጵያ ሕዝብ ደግሞ በጣም ስልጡን በጣም የሚከታተል ነገሮችን ተረጋግቶ የሚያይ ሕዝብ ነው ይፈርዳል። ስለዚህ ነገ እንደሚፈርድ መታወቅ አለበት ሕዝቡ። ከሕዝብ የተሰወረ ምንም ነገር እንደሌለ ደግሞ መታወቅ አለበት፣ እና ጥንቃቄ የተሞላበት በጥበብ የሚመራ መንግስት መሆን አለብን ብያምናለሁ። ሰዎችም እንደ ግለሰብ የምናንጸባርቃቸውን ድረስ የግለሰብ እንትናችን አለመሆናቸው መታወቅ አለብን። እኔ እዚህ ጋር ያለሁት መንግስትን ወክዬ ነው እና እኔም ማስጸባርቃቸው ማንኛቸውም አቋሞች የመንግስት አቋም ተብለው ኢሜዲየትሊ ወዲያው ወደ ህዝብ የሚገቡ መሆናቸውን ሳልዘነጋ በተቻለ መጠን መርህን መሰረት ያደረጉ አስተያየቶች ነው መስጠት ያለባት። ስህተትም ካለ ስህተት ሰርቻለሁ ብዬ መናዘዝ ነው ያለብን እንጂ ከህዝብ የሚደብቀው ነገር ስለሌለ ማለት ነው። ህዝብ ውስጥ ነው የምንኖረው። ህዝብ ያየናል፣ ይከታተልናል። ዘመኑ እንዳልሹ በጣም የቴክኖሎጂ ዘመን ነው። ገናኛ ይፋ ያላደረግነው ኢንፎርሜሽን ወደ ውጭ የሚወጣበት ዘመን ነው። ስለዚህ ጥንቃቄ በተሞላበት ለማንም ያላ የማያዳላ መርህንና መርህን ማዕከል ያደረገ መሆን አለበት በዛ መልኩ የሚሄድ አመራር መሆን አለብን ነው ማምነውና፣ ኃላፊነት ባለበት መንገድ ነው አቋሞቻችንም ማንጸባረቅ ያለብን። በጣም አመሰግናለው። ኢንጂነር አይሻ መሀመድ፣ የመከላከያ ሚኒስቴር ሚኒስትር፣ በአሜሪካ ድምጽ አድማጮች ስም ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን ይሁንሎት። እንዳልኩት እንግዲህ ከተወሰነ ጊዜ በኋላ ምን ይመስላል ቦታው ከባድ ነው ቀላል ነው የሚለውን መልሰን እንጠይቆታለን። ለዛሬ እናመሰግናለን። እናመሰግናለን።